ምዕራፍ 32 የፖለቲካ ነጻነት የመጀመሪያዎቹ ዓመታት ከ1960 እስከ 1975 ዓመተ ምህረት ቤተ ክርስቲያን አፍሪካ ውስጥ ስለነበራት እድገት የምናደርገውን ጥናት ስናጠቃልል በአፍሪካ የፖለቲካ ታሪክ ውስጥ እጅግ ጠቃሚ ስለሆነውና አብዛኛዎቹ የአፍሪካ ሀገሮች ከቅኝ ገዢ መንግስታት ተላቀው ነጻነታቸውን ስለተቀዳጁበት ወቅት እንመለከታለን። ከሰሃራ በታች ባለው የአፍሪካ ክልል የተደረገውን የነጻነት ጉዞ የሚመሩት ሱዳንና ጋና ነበሩ። ወዲያውኑ በፈረንሳይ ቅኝ ግዛት ስር የነበሩት የምዕራብና የማዕከላዊ አፍሪካ ሀገሮች በጥቅምት ወር 1960 ዓ.ም ነጻነታቸውን በመቀዳጀት ተከተሏቸው። ከዚያም የእንግሊዝና የቤልጅ ቅኝ ግዛቶች በማያቋርጥ ተከታታይነት ነጻነታቸውን ተቀዳጁ። የአፍሪካ ሀገሮች ሙሉ በሙሉ ለነጻነታቸውን እየተቀዳጁ የተባበሩት መንግስታት ድርጅትና የዓለም ማህበረሰብ አባላት የሆኑ ጀመር። እያንዳንዱ ሀገር የተባበሩት መንግስታት አባል በሚሆንበት ጊዜ ሰብያዊ መብትን አስመልክቶ የማህበሩ ቻርተር ለመደገፍ ቃል ይገባ ነበር። የቻርተሩ ዋን አንቀጽ ሰዎች የሃይማኖት ነጻነታቸው እንዲከበር የሚያዝ ነው። በዚህ አኳኋን እንግዲህ እያንዳንዱ የተባበሩት መንግስታት ድርጅት አባል የሆነ የአፍሪካ ሀገር በበኩሉ ለሚኖሩ ሰዎች ሁሉ የሃይማኖት ነጻነት የመስጠት ግዴታ አለበት። ከ1960 ዓ.ም እስከ 1970 ዓ.ም የነበረው ጊዜ በአብዛኛው ከሰሃራ በታች የአፍሪካ ሀገሮች ውስጥ ቤተ ክርስቲያን በማደግ ላይ ነበረች። ይህ ክፍል ጊዜ ይህ ክፍለ ጊዜ አብያተ ክርስቲያኑ ሙሉ በሙሉ ራሳቸውን የሚችሉበትን ሁኔታ ተግባራዊ የሚያደርጉበት ነበር። ነጻ የወጡት የአፍሪካ መንግስታት ሁሉ አብያተ ክርስቲያን የወንጌልን የምስራች እንዲያሰራጩና አብያተ ክርስቲያንን እንዲያሳድጉ ሙሉ ነጻነታቸው ምኑ ነጻነት ሰጣቸው። አንዳንድ መንግስታት ያደርጉት መንግስታት ያደረጉት አብያተ ክርስቲያን በፖለቲካ ተግባር እንዳይሳተፉ መከልከል ነበር። ይህ ሕግ ከነጻነት በፊት የተፈጠሩት ብዙ ሴፓሬቲስት አብያተ ክርስቲያን የፖለቲካ ኃይላት እንዳይሆኑ አገዳቸው። ከሀገር ውስጥ ፖለቲካ አለመግባባት ፖለቲካ አለመግባባቶችና ፉክክር ገለልተኞች እንዲሆኑም ተነገራቸው። በዚህ ጊዜ የነበሩት አጠቃላይ ቤተ ክርስቲያን ሁኔታዎች ብሩህ ቢሆኑም በአንዳንድ አካባቢዎች ግን ችግሮች ነበሩ። በ1961ና በ1964 ዓ ም በነበሩት አመጾች ወቅት ብዙ የዛር ክርስቲያኖች ተገደሉ። ደቡብ ሱዳን ውስጥ አረቦች ክርስቲያኖችን ማሳደዳቸውን ስለቀጠሉ ብዙ ሰዎች ወደ ጎረቤት አገሮች ተሰደዱ። በመጨረሻዎቹ በ1960ዎቹ የመጨረሻ ሶስት አመታት ምስራቅ ናይጄሪያ ውስጥ በተነሳው የእርስ በርስ ጦርነት ሳቢያ በሺህ የሚቆጠሩ ሰዎች ሞቱ። በመቶ የሚቆጠሩ አብያተ ክርስቲያንና ትምህርት ቤቶች ተደመሰሱ። አንጎላና ሞዛምቢክ ውስጥ ከፖርቱጋል ነፃ ለመውጣት በተደረገው ትግል አብያተ ክርስቲያን ብዙ ችግር ደርሶባቸዋል። የዘር መድሎን የተቃወሙ፣ የዘር መድሮን የተቃወሙ የቤተ ክርስቲያን መሪዎች በመንግስት ማስፈራራት ወይም እስራት ይደርስባቸው ጀመር። ከአስራ ዘጠኝ ሰባ አመተ ምረት እስከ አስራ ዘጠኝ ሰባ አምስት አመተ ምረት የነበረው ጊዜ በተለያዩ የአፍሪካ ክፍሎች የሚገኙ ክርስቲያኖች ልዩ ልዩ ጭቆናዎች እየተቀበሉበት ነበር። የሩዋንዳ ቤተ ክርስቲያን ዋቱቲሲ እና በሁለቱ ባሁቱ በተባሉ ጎሳዎች መካከል የተደረገው ግልጽ ጦርነት ብዙ መሪዎቿና መሪዎቿንና ተራ ምዕመኗን አጥታለች። ሶማሊያ ውስጥ የነበሩ የውጭ ሚስዮናውያን በአዲሱ የሙስሊም ሙስሊም ሶሻሊስት መንግስት ተባረሩ። ብዙ አጥቢያ ቤተ ክርስቲያንን ስራቸውን በህቡ ለማካሄድ ተገደዱ። የቻድ መንግስት አንዳንድ ያዛፍ ልማዶችን ወይም ባህሎችን እንደገና ስራ ላይ እንዲውሉ በማድረግ የዜጎቹን ሁሉ ተሳትፎ በጠየቀ ጊዜ ክርስቲያኖች እምነታቸውን አሳልፈው ከመስጠት ይልቅ ሞትን የመረጡበት ሁኔታ ተፈጥሮ ነበር። በ1974 ዓም በኢትዮጵያ በተካሄደው የመንግስት ግልበጣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የፖለቲካ ኃይሏን ተነጠቀች። በቀጠሉት አመታት ደግሞ አንዳንድ ንብረቶቿ ተወረሱባት። ያን ጊዜ ምናልባት ከሁሉም የከፋው ስደት የተካሄደው ዩጋንዳ ውስጥ ነበር። ኢዲያሚን ስልጣን በያዘ ጊዜ አገሪቱን ከክርስቲያናዊ ባህል ወደ እስልምና ለወጣት ከአረብ አገሮች ጋር ወዳጅነት እንድትፈጠር አደረገ። በ1972 ዓ ም ብዙ ክርስቲያኖች ድርጅቶች ተዘጉ። በ1997 ዓ ም ደግሞ ከሮም ካቶሊካዊት ቤተ ክርስቲያንና ከዩጋንዳ ቤተ ክርስቲያን ወይም የእንግሊዝ በስተቀር አብያተ ክርስቲያን በሙሉ ታገዱ። ከ1972 እስከ 1979 ዓ.ም ተመረጥ በነበረው ጊዜ የዩጋንዳ ሕዝብ ሽብር ነግሶበት ነበር። ታዋቂ ክርስቲያኖች የኢዲያሚን ጉዳይ ገዳይ ቡድን ኢላማዎች ነበሩ። ይህ ትርጉም የለሽ ጭፍጨፋ ዓለም ሁሉ የተገነዘበው በ1977 ዓ.ም ሊቀ ጳጳስ ልውም የተባሉት የቤተ ክርስቲያን መሪ በመንግስት ግልበጣ ተሳትፈዋል በማለት ኤዲያምን በ ከሰሳቸው ጊዜ ነበር። በዚሁ መሰረት የዩጋንዳው ቤተ ክርስቲያን ልቀ ጳጳስ ተገደሉ። በተከታታይ ቀናት ደግሞ ሌሎች ብዙ የዩጋንዳውያን የእርሳቸው እጣ ደረሳቸው። የአፍሪካ ቤተ ክርስቲያኖች በሁለተኛው በሶስተኛውና በአራተኛው መቶ ክፍለ ዘመን የነበሩ አፍሪካውያን ክርስቲያኖች ያለፉበት አይነት መከራ አይገጥማቸው ጀመር። በዚህ ዘመን በመላው አፍሪካ በነበሩ አብያተ ክርስቲያን ላይ ተጽዕኖ ያሳደሩ ሁለት ዋና ዋና ድርጊቶች ተፈጽመዋል። የመጀመሪያው በሚያዝያ ወር 1963 ዓ ም ከ30 የተለያዩ የአፍሪካ ሀገሮች የተወጣጡ ተወካዮች ከአምፓላ ዩጋንዳ ውስጥ የተሰበሰቡበት ነበር። የተሰብሳቢዎቹ ዓላማ የመላው አፍሪካ ቤተ ክርስቲያን ጠቅላላ ጉባኤን ለመመስረትና መተዳደሪያ ደንቡን ለመቅረጽ ነበር። ተወካዮቹ የተነጋገሩባቸው ጉዳዮች የቤተ ክርስቲያን ሕይወት ማለትም ኢኮኖሚያዊ፣ ማህበራዊ፣ ብሔራዊና ዓለም አቀፋዊ ኃላፊነቶቿ፣ ክርስቲያናዊ ትምህርቶች እና ወጣቶች፣ የቀለም ትምህርት፣ ሥነ ጽሑፍ እና የመገናኛ ብዙሃን የሚሉ ነበሩ በመጨረሻ የጉባኤ ውጤት የሆነው የመላው አፍሪካ ቤተክርስቲያን ጠቅላላ ጉባኤ ተመሰረተና ዋና መስሪያ ቤቱ ናይሮቢ ውስጥ አደረገ። ከመላው አፍሪካ ቤተክርስቲያን ጠቅላላ ጉባኤ በተገኘው መረጃ መሰረት የድርጊቱ አላማ የድርጅቱ አላማ ለመሪዎች ስልጠና በመስጠት አቤተ ክርስቲያንን መርዳት፣ የምርምርንና የጥናት እቅዶችን ማቅረብ እና ህልውናውን እንደተጠበቀ በሙሉ ልብ ከዓለም ቤተክርስቲያን ምክር ቤት ጋር እና ከሌሎች ተመሳሳይ ድርጅቶች ጋር በጋራ በሚደረግ ስምምነት መሰረት መተባበር ነበር። ከ1963 ዓ ም ጀምሮ የመላው አፍሪካ ቤተ ክርስቲያን ጠቅላላ ጉባኤ ከዓለም አቤተ ክርስቲያን ምክር ቤት በሚሊዮን የሚቆጠሩ ሽሊንጎችን እና የነጻ ትምህርት እርዳታ አግኝቷል። የመላው አፍሪካ ቤተ ክርስቲያን ጠቅላላ ጉባኤ ዛሬ በአፍሪካ ዋና ኃይል ነው። በሚሰጣቸው በርካታ ስልጠናዎች እና ኮርሶች አማካኝነት የብዙ አፍሪካውያን አገልጋዮች ወይም ካህናት ትኩረት ስቧል። የመላው አፍሪካ ቤተክርስቲያን ጠቅላላ ጉባኤ ከመመስረቱ በፊት ነው፣ ገና ነፃነታቸውን ባገኙ የአፍሪካ ሀገሮች ያሉ ብዙ ቤተክርስቲያን ወደፊት በሚከናወኑት የወንጌል ምስክርነት አደጋ እንደሚገጥማቸው የተገነዘቡት። አደጋው የመጣው የቤተክርስቲያን ዋና ስራ የሆነውን ወንጌል ለማጥፋት በፈለጉ የውጭ ኃይላት ነበር። እነዚህ ኃይላት አጠቃላይ ማህበራዊ ጉዳዮችና ፖለቲካ የቤተ ክርስቲያን እንቅስቃሴዎችን እንዲተኩ ይፈልጉ ነበር የቤተ ክርስቲያንን እንቅስቃሴዎች እንዲተኩ ይፈልጉ ነበር። ይህ ሁኔታ ችግር የሚያመጣ መሆኑን የተገነዘቡና ብዙ አገሮች ውስጥ ያሉ የቤተ ክርስቲያን ወንጌላዊ ህብረት መሰረቱ። ይህም እውነተኛ የወንጌላውያን አብያተ ክርስቲያን ወንጌል ለማሰራጨት የሚተባበሩበት ነው። በ1959 ሴራሊዮን ወንጌላውያን አብያተ ክርስቲያን ተመሰረተ። በ1961 ዓ ም የላይኛው ቮልታ ወንጌላዊ ፌዴሬሽን፣ በ1962 ዓ ም ደግሞ የአይቮሪ ኮስት ወንጌላዊ ማህበር ተመሰረተ። በ1963 ዓ ም ማሊ፣ ሮዴሽያ፣ ዛምቢያ እና ኮንጎ ውስጥ የወንጌላውያን ህብረቶች ተመሰረቱ። እንዲሁም ከ1963 ዓመተ ምህረት በኋላ ሴኔጋል፣ ቻድ፣ ማላዊ፣ ናይጄሪያ እና ኬንያ ውስጥ ህብረቶቹ ተመሰረቱ። እነዚህ ብሔራዊ ማህበራት አፍሪካ አህጉር አቀፍ ድርጅት እንደሚያሻት ተገንዝበው ነበር። በካቲት ወር 1966 ዓመተ ምህረት ከ23 የአፍሪካ ሀገሮች የተወጣጡ በ292 የአብያተ ክርስቲያን መሪዎች ኬንያ ሊመሩ ኬንያ ልመሩ የተባለ ስፍራ ልመሩ የተባለ ስፍራ በመገኘት የአፍሪካና የማዳጋስካር ወንጌላውያን ቤተክርስቲያን ማህበር መሰረቱ። ተወካዮቹ ቤተክርስቲያን በገጠማት ችግሮች ላይ ለመወያየት ብዙ ስብሰባዎች ካደረጉ በኋላ ለመላው አፍሪካ የሚሆን ድርጅት የሚያስፈልግ መሆኑን ተገነዘቡ። በስዊዘርላንድ የባንቱ ወንጌላዊት ቤተክርስቲያን ምክትል ሊቀመንበር የሆኑት ቄስ አሮን ገመዲ ይህ ጠቅላላ ስብሰባ ጊዜያዊ አህጉር አቀፍ ህብረት እንዲመሰረት ሀሳብ አቀረቡ። በዚሁ መሰረት ሰባት አባላት ያሉት ኮሚቴ ተቋቋመና አስራ ሶስት አንቀጽ ያሉት መተዳደሪያ ደንብ አዘጋጀ። ደንቡም በተወካዮቹ በአንድ ድምጽ ጸደቀ። የህብረቱ ዓላማ በአንቀጽ ሁለት በክፍል አንድና አራት እንዲህ ተጠቅሷል ተጠቃሏል ተመሳሳይ እምነታቸውን ለሚመሰክሩ ወንጌላውያን ክርስቲያኖች መንፈሳዊ ህብረት ለመስጠት፣ መጽሐፍ ቅዱሳዊ መሰረት ያለውን የወንጌል ምስክርነት የሚያቃልሉ የሚያቃልሉ መንፈሳዊ ስጋቶችን በተመለከተ ክርስቲያኖች ንቁ እንዲሆኑ ለማድረግ። የዚህ ህብረት አገልግሎቶች የወንጌል ስራ፣ የጽንጽሁፍ፣ የራዲዮ ትምህርት፣ የወጣቶች አገልግሎት፣ የትምህርት፣ የመጽሐፍ ቅዱስ ትምህርቶች ና የሴቶች ቡድኖች የመሳሰሉትን ይጨምሩ ነበር። የአፍሪካና የመደጋስካር ወንጌላውያን አብያተ ክርስቲያን ማህበር ዋና መስሪያ ቤቱን ናይሮቢ ውስጥ አደረገ። ማህበሩ ከመላው አፍሪካ አብያተ ክርስቲያን ጠቅላላ ጉባኤ ጋር ሲወዳደር አነስተኛ ድርጅት ቢሆንም የመላው አፍሪካ አብያተ ክርስቲያን ጠቅላላ ጉባኤ ያህል ብዙ ገንዘብ ከውጭ አያገኝም ነበር። ይሁን እንጂ የአፍሪካና የማዳጋስካር ወንጌላውያን ቤተ ክርስቲያን ማህበር እያንዳንዱ አባል ቤተ ክርስቲያን ወንጌልን እንዲያስፋፋ በመርዳት ረገድ በየዓመቱ የማይናቅ አስተዋጽኦ ያደርጋል። በአጠቃላይ ስንመለከተው ከ1960 እስከ 1975 ዓ.ም ተመረተ የነበረው ጊዜ ቤተ ክርስቲያን በአፍሪካ እድገትና ብስለት ያሳየችበት ጊዜ ነበር። በ1974 ዓ.ም ስዊዘርላንድ ውስጥ ሉ ዞን በተባለው ስፍራ ስለ ወንጌል ስራ በተደረገው አጠቃላይ ስብሰባ አፍሪካ ከየትኛው ማህጉር በላቀ ሁኔታ ክርስትና በፍጥነት የሚያድግባት መሆኗ ተመልክቷል ተመልክቷል። የቤተ ክርስቲያን መሪዎች የምእመናኑን መንፈሳዊ ፍላጎት ለማሟላት በበልጥ እየሰሩ በአፍሪካ ወንጌል ያልሰሙ ሰዎችን የማድረሱ ሁኔታ እጅግ አስፈላጊ መሆኑን ይረዳሉ። ጥያቄዎች፣ አንደኛ የመላው አፍሪካ ቤተ ክርስቲያን ጠቅላላ ጉባኤ ምንድን ነው? የተመሰረተውስ መቼ ነበር? ቅርብ ግንኙነት የተመሰረተተውስ ከየትኛው ዓለም አቀፍ ድርጅት ጋር ነው? ሁለተኛ የአፍሪካና የማዳጋስካር ወንጌላውያን አቤተ ክርስቲያን ክርስቲያን ማህበር ምንድን ነው? ለምን አላማ ነበር የተመሰረተው?